ሰላም ለአጻብ ኢከ አጻብ አ አዳም ዘተኬነዋ ወነ ቃላ አጽመ በእንተ ህይወታ ለሔዋ ኢየሱስ ክርስቶስ አመተ ለአልከ መድረጼዋ ለገነተ ጽድቅ ዘእደ ሱራፊ አጻዋ ቤዛ ህጣን ኩሎሙ ደምከ አርሃዋ